ወደ መጀመሪያው ዘገባችን እናልፋለን። በኢትዮጵያ ደቡብ ኦሞዞንና ጋምቤላ ክልል በመሬት ወረራና የመንግስት ግዙፍ ልማት ፕሮጀክቶች ሳቢያ በሚደርሰው መፈናቀል ምክንያት የተለያዩ ብሔረሰቦች ለመፈናቀልና ሰብአዊ መብት ጥሰት እንደሚደርስባቸው መነገር ከጀመረ ቆይቷል። በተለይ በጋምቤላ ክልል ሰፋፊ ለመሬቶች ለውጭ አገር ኩባንያዎች በርካሽ ዋጋ ተመን መቸብቸብ ከጀመሩ ወዲህ ዓለም አቀፍ የመብት ተሟጋሽ ድርጅቶች መንግስት ዜጎችን ከቀያቸው ከኑሮ ዘቢያቸው አፈናቅሏል በማለት ክፉኛ ይከሱታል። መንግስትም ዓለም አቀፍ ድርጅቶቹ የኢትዮጵያን ልማት ማየት የማይፈልጉ የኢትዮጵያ ጠላቶች ናቸው እያለ ከማውገዝ አልቦዘነም። በቅርቡም በጋምቤላ ክልል የአኝዋክና የሌሎች አናሳ ብሔረሰቦች መብት ተሟጋቾች በነበሩት ሶስት ግለሰቦች ላይ የሽብርተኝነት ክስ ተመስርቶባቸዋል። ዝርዝራለን። ፓስተር ኦሞታጓ አሸኔ፣ አስቲንና ጀማል ኦመር የተባሉት በጋምቤላ ክልል መብት ተሟጋቾች ባለፈው መጋቢት ወር መጀመሪያ በቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ በቁጥጥር ስር የዋሉት ዓለም አቀፍ ድርጅቶች ባዘጋጁት በልማትና ምግብ ዋስትና ላይ በሚመክር ስብሰባ ላይ ለመታደም ወደ ኬንያ ናይሮቢ ሲያቀኑ ነበር። ሪፖርተር ጋዜጣ በያዝነው ወር መጀመሪያ ላይ እንደዘገበው በሶስቱ ግለሰቦች ላይ መንግስት ክስ የመሰረተባቸው በሀገሪቱ የጸረ ሽብር አዋጅ መሰረት ነው። የክሱ ጭብጥ ግለሰቦቹ በካናዳ እንግሊዝና ኤርትራ ከሚገኙ ሽብርተኞች ጋር በመተባበር የጋምቤላን ክልል ለማስገንጠልና ህገ መንግስቱና ህገ መንግስታዊ ስርዓቱን በሀይል ለማፍረስ ሲንቀሳቀሱ እንደተደረሰባቸው ያስረዳል። በተለይ ፓስተር አሞት የጋምቤላ ህዝቦች ነጻነት ንቅናቄ የተባለ ህቡዕ ድርጅትን በመምራትና ዓላማውን ለማስፈጸም በውጭ ሀገር ያኛዋክ ሰርቫይቫል ኦርጋናይዜሽን የተሰኘው ድርጅት መሪ ከሆነው ኒኬው ኦቻላ ጋር በመመሳጠር ወንጀል ከሶታል። ለሽብር ተግባር ማስፈጸሚያም ከእንግሊዝ ሀገር ገንዘብ እንደተቀበለ ክሱ ያብራራል። ፓስተር አሞት የቀረበበት ክስ ከ20 ዓመት እስከ ዕድሜ ልክ እስራት የሚያስቀጣ ነው። በሌሎቹም ተከሳሾች ላይ የቀረበው ክስ ተመሳሳይ ሲሆን ያንደኛው ግን በናይሮቢው ስብሰባ ላይ ሊያቀርበው ባዘጋጀው በደን መራቆትና የጋምቤላ ህዝቦች መፈናቀል ላይ የሚያተኩር ጥናት ሳቢያ ጭምር ነው። ግለሰቦቹ መንግስት በጋምቤላ ክልል ሰብአዊ መብት ጥሰት እንደፈጸመ በማስመሰል ለዓለም አቀፍ ድርጅቶች የሐሰት መረጃ በማቅረብ ተወንጅለዋል። የጋምቤላ ህዝቦች ነጻነት ንቅናቄ የተሰኘው ድርጅት ግን በኢትዮጵያ ፓርላማ በሽብርተኝነት ከተፈረጁት ድርጅቶች ዝርዝር ውስጥ የለበትም። በ1983 ዓ ም የኢህአዴግ ሀገሪቱን ለመቆጣጠር ሲቃረብ ነፍጥ አንስቶ ከኢህአዴግ ጎን ሲታገል የነበረው ይኸው ድርጅት በኋላ ላይ ለአጭር ጊዜ የጋምቤላን ክልል ገዥ ድርጅት ሆኖ ነበር። በኋላ ግን ከኢህአዴግ መራሹ መንግስት ጋር በተፈጠረው አለመግባባት አሁን ክልሉን እያስተዳደረ ባለው የፖለቲካ ድርጅት እንዲተካ ተደርጓል። ሂዩማን ራይትስ ዎችና ኦክላንድ ኢንስቲትዩቱን ጨምሮ አምስት የአካባቢ ጥበቃና ሰብአዊ መብት ተሟጋች ድርጅቶች መንግስት በሦስቱ ግለሰቦች ላይ የመሰረተውን ክስ በማቋረጥ በአስቸኳይ ከስር እንዲፈታቸው ሰኞ እለት በጋራ ባወጡት መግለጫ ጠይቀዋል። ድርጅቶቹ በመግለጫቸው መንግስት ተቀማጭነቱን ለንደን ያደረገው የአኝዋክ ሰርቫይቫል ኦርጋናይዜሽን የተሰኘው መንግስታዊ ያልሆነ ተሟጋሽ ድርጅት ከሌሎች ሁለት ዓለም አቀፍ ድርጅቶች ጋር በመተባበር ባዘጋጀውና በምግብ ዋስትና ላይ የሚመክረውን ስብሰባ የሽብር ድርጅቶች ስብሰባ በማለት መፈረጁን አውግዘዋል። መግለጫው መንግስት በልማትና ምግብ ዋስትና ተግዳሮቶች ላይ ውይይትን ማበረታታት ሲገባው በስብሰባ መታደምን እንደ ሽብር ወንጀል ማየት እንደሌለበትም ይገልጻል። ፓስተር ኦሞት አጉዋ በጋምቤላ ክልል ሲተገበር የኖረው የዓለም ባንክ የመሠረታዊ አገልግሎቶች አቅርቦት ፕሮግራም ለበርካታ አኙዋኮች መፈናቀልና ሰብዓዊ መብት ጥሰት ምክንያት ሆኗል በሚል በባንኩ ላይ ወንጀላ መቅረቡን ተከትሎ የዓለም ባንክ አጣሪ ቡድን ባለፈው ዓመት ማጣራት ሲያደርግ አስተርጓሚና አስተባባሪ ሆኖ የሠራ ሰው ነው። በተጨማሪም ሰውየው አምና ለዓለም አቀፉ ምርመራ ጋዜጠኞች ኮንሶርቲየም አስተርጓሚና ሁኔታዎች አመቻቹ ነው መስራቱንም መረጃዎች ይጠቁማሉ። በትምህርትና ጤና አቅርቦቶች መሻሻል ላይ ላተኮረው ፕሮግራም ዓለም ባንክ ከመደበው 2 ቢሊዮን ዶላር በላይ በጀት ውስጥ መንግስት የተወሰነውን ለአስገዳጅ መንደር ሰፈራ ፕሮግራም አውሎታል የሚል ውንጀላ ሲቀርብበት እንደነበር ይታወሳል። በእርግጥ ራሱ ዓለም ባንክ በሚያዝያ 2007 ዓመተ ምህረት ባስጠናው ጥናቱ በፕሮግራሙና በመንደር ሰፈራው መካከል ያልተገባ ትስስር መኖሩን አረጋግጧል። ምንም እንኳ ባንኩ በሰብአዊ መብት ጥሰቶች ተባባሪ አልነበርኩም በማለት ራሱን ነጻ ቢያደርግም በእርግጥም ዓለም ባንክ በሪፖርቶቹ ፓስተር ኦሞት ነዋሪዎችን ሲያስተባብርና ሲያስተረጉም የሚያሳይ ፎቶግራፍ አካቶ የነበረ ቢሆንም በኋላ ላይ ግን እንዳነሳው መረጃዎች ይጠቁማሉ። ፓስተር ኦሞት ከእስሩ ቀደም ብሎ በጸጥታ ኃይሎች ማስፈራሪያ ይደርስበት እንደነበር መናገሩን መግለጫው አክሎ ገልጧል። የዓለም አቀፍ መብት ተሟጋሽ ድርጅቶቹ መግለጫ ለማውጣት ያስገድዳቸውም እስሩ ከዚሁ ጋር እንደሚያያዝ በማመናቸው ነው። በእርግጥም ሰዎቹ የታሰሩት የዓለም ባንክ አጣሪ ቡድን ሪፖርት ከወጣ ከጥቂት ቀናት በኋላ ነበር። የዓለም አቀፉ ምርመራ ጋዜጠኞች ኮንሶርቲየም ሰሞኑን የዓለም ባንክን ባለሥልጣናት ስለ ጉዳዩ ማብራሪያ እንደጠየቀ ዘግቧል። ባንኩም በሰጠው ምላሽ መንግሥት የበቀል እርምጃ ወስዶ ስለመሆኑ እንዳጣራና ሆኖም ግን የሰውየው እስር ከባንኩ ጋር በመሥራቱ እንዳልሆነ ከመንግሥት እንደተነገራቸው ገልጸውልኛል ብሏል። ኮንሶርቲየሙ በአንጻሩ ግን የኢትዮጵያ መንግሥት ለጥያቄዎቹ ምላሽ እንዳልሰጠው ጨምሮ ገልጿል። ይኸው ኮንሶርቲየም የእነ ሂውማን ራይትስ ዎች መግለጫ እንደሚለው ሶስቱ ታሳሪዎች ለአምስት ወራት በማዕከላዊ እስር ቤት ታስረው ከቆዩ በኋላ በቅርቡ ወደ ቂልንጦ እስር ቤት ተዘውረዋል። ፓስተር ኦሞት ምናልባትም ደግሞ ሁለቱ ግለሰቦችም ጭምር ለሳምንታት ያህል ከሰው ተገልለውና በቤተሰቦቻቸው ሳይጎበኙ ለብቻቸው ሳይታሰሩ እንዳልቀሩም ይገልጻል። የመንግስት ክስ የሚያሳየው የግለሰቦቹ መከሰስ ምክንያት ከመብት ተሟጋችነታቸው ጋር ምንም ግንኙነት እንደሌለው ነው። በአንጻሩ ዓለም አቀፍ የመብት ተሟጋቾች ድርጅት ክሱ መንግስት በሰብአዊ መብት ተቆርቋሪዎች ላይ የሚያካሄደው አፈና አካል አድርገው ያውጣል። ቀጣዩ የፍርድ ሂደትም ለጥቅምት አጋማሽ የተቀጠረ ሲሆን የተከሳሾቹን እጣ ፋንታ ግን ከወዲሁ ለመተንበይ አስቸጋሪ ሆኗል። የዓለም ባንክ ግን ሲወነጀልበት የኖረውን የመሠረታዊ አገልግሎቶች አቅርቦት ማሻሻያ ፕሮግራም አሁንም በገንዘብ መደገፉን አላቋረጠም ይህም ባንኩ ከመንግስት ጋር ካለው ጥብቅ ግንኙነት አንጻር የእነ ፓስተር ኦሞትን ጉዳይ ስራዬ ብሎ መከታተሉን አጠያቂ ያደርገዋል። ለዋዜማ ሬዲዮ ሻላችሁ ታደሰ።